አለም አቀፉ የግጭቶች አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ ሶማሊያ ምክር ቤታዊ ና ፕሬዚዳንታዊ ምርጫ ለማካሄድ የሚያስፈልጋትን ዝግጅት በማድረጉ ረገድ ዘግይታለች ብለዋል ዋና መስሪያ ቤቱን ብራስልስ ያደረገው በአለም ዙሪያ በተከሰቱ ቀውሶች ላይ ጥናት የሚያካሄደው ይህ ተቋም በእርስ በእርስ አለመስማማት ና ከምርጫ ጋር የተያያዙ ግጭቶች አያያዝ ዘዴ ባለመቀየሱ የሶማሊያ የምርጫ ሂደት አደጋ ላይ መውደቁን ጠቁሟል የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለሳምንቱ አፍሪካ ነክ ርዕሶች እንዲህ አቀናብረዋለች። የሶማሊያ መንግስት እስከ መጪው የካቲት ወር ባለው ጊዜ ምርጫ ለማካሄድ ያወጣው እቅድ በመጀመሪያው የምርጫ ዙር የሚወክሏቸውን ጎሳዎች አመራረጥ ላይ ያልተደሰቱ ተቃዋሚ ቡድኖች እየተቃወሙት መሆናቸው ታውቋል። የሶማሊያ ጎሳዎች ለምክር ቤት አባልነት የሚወክሏቸውን ሰዎች የሚመርጡበት ልዩ ቀጥተኛ ያልሆነ ምርጫ አለ ከዚያም 275 የሚሆኑት የህዝብ ተወካዮች እና 59 የህግ መወሰኛ ምክር ቤት አባላት የሀገሪቱን ፕሬዚደንት ይመርጣሉ። በዓለም አቀፉ ክራይሲስ ቡድን ስለ ሶማሊያ ጉዳይ የሚተነትኑት ኦማር ማሕሙድ በመካከላቸው ያለው አለመግባባት የምርጫ ሂደቱን ሊጎዳ እንደሚችል ገልጸዋል። ይህ የተቀመጠው እቅድ ሲታይ ከባድን ሚሆን ይመስለኛል። ለምሳሌ የፌዴራል የምርጫ ኮሚሽን አመሰራረት በታቀደው መሰረት አልሆነም። ኮሚሽኑ የተሰየመው ለጥቂት ሳምንታት ያህል ጊዜ ሳይወሰንበት ነው። ስለ ምርጫ ኮሚሽኑ ሁኔታ ገና የሚታወቅ ነገር የለም። የቀረቡትን ስሞች በሚመለከትም አለመስማማት አለ። የፖለቲካ ተቃውሞ ያለውም እዚያ ላይ ነው። ሌላው ችግር ደግሞ በምርጫው ሂደት ወቅት ጠብ ከሰት ይመለከታል የተባለው ኮሚቴ ስብጥር ነው። ኮሚቴውን ለመመስረት የተስማሙት ማዕከላዊ መንግስትና የሀገሪቱ ፌዴራል ክፍላተ ግዛት አባላት ናቸው። ነገር ግን አስራ ሁለት ለፕሬዝዳንትነት የሚወዳደሩ ሰዎች ያወጡት መግለጫ የቀረበው ስም ዝርዝር በስለላ አገልግሎት ሰራተኞችና በአንዳንድ የመንግስት ሰራተኞች የተሞላ ነው ይላሉ። የሶማሊያው ምክትል ጠቅላይ ሚኒስትር መህዲ ጉላሄድ በመንግስት የቀረቡትን ስም ዝርዝሮች አንቀበልም የሚለው መግለጫ አስገርሞኛል ሲሉ በፌስቡክ ገጻቸው ጽፈዋል። የወቅቱ የሶማሊያ ምክር ቤት አባል አብዲ አሊ ሐሰን በበኩላቸው መሪዎቹ የተሰማሩበት የምርጫ ሞዴል ለሀገሪቱ እድገት እንቅፋት ነው ይላሉ። ቀጥተኛ ያልሆነው ምርጫ በሙስና የተሞላ ነው ይላሉ ሐሰን የዘመድ አዝማድ አሰራር ያለበት ነው። የአሸባሪ ቡድኖች ድምፅም ሊኖርበት ይችላል ሲሉም አክለዋል። እኔ ምንጊዜም ቢሆን አንድ ሰው አንድ ድምፅ የሚለውን የምርጫ ቅርን ነው የሚደግፈው። ሁለተኛ ቀጥተኛ ያልሆነ ምርጫን አልደግፍም ሲሉ አብዲ አሊ ሐሰን አስገንዝበዋል። ዑመር ማሕሙድ ታዲያ የምክር ቤቱና ፕሬዚዳንታዊ ምርጫ በተቀመጠለት የጊዜ ገደብ መሰረት ለማካሄድ ካልተቻለ ተአማኒ ምርጫ ለማካሄድ ሲባል የሶማሊያ መሪዎች የስራ ጊዜያቸውን ለጥቂት ወራት ለማራዘም መስማማት አለባቸው ብለዋል። በመጨረሻ ልናቀርብ የምንችለው አማራጭ ይህ ነው። ነገር ግን በመግባባት ላይ መመስረት አለበት። በመግባባት ላይ የተመሰረተ ውሳኔ ላይ ለመድረስ የሚቻለውም አንደኛው ጊዜ ውስን እንዲሆን በማድረግ ነው። ሁለተኛው ደግሞ በቴክኒካዊ ስራዎች ላይ በማተኮር ነው። ስለሆነም ዓለም አቀፍ ማህበረሰብ ወይም ሌሎች ወገኖች ይህን ጉዳይ ሊመለከቱ የሚችሉበት አማራጭ አለ። ውሎ አድሮ ውሳኔው የሶማሊያ ባለድርሻዎች ይሆናል ማለት ነው። ዓለም አቀፉ የቀውስን ጉዳይ የሚከታተለው ቡድን የሶማሊያ ፖለቲከኞች የምርጫውን ጊዜ በሚመለከት ትንሽ ማስተካከል ቢደረግ ችግር እንደሌለባቸው መግለጹ አልቀረም። አድማጮች፣ የሶማሊያ ምርጫን በሚመለከት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።